አራቱን የኦሮሞ ፌዴራሊስት ኮንግረስ አመራር አባላትን ጨምሮ ዘጠኝ እስረኞች በቂሊንጦ ማረሚያ ቤት በረሃብ አድማ ላይ መሆናቸው ታውቋል። መለስካቸው አመሃ ዝርዝሩን ይዟል። ቂሊንጦ ተብሎ በሚጠራው ማረሚያ ቤት በአንድ ክፍል ታስረው የሚገኙት የኦሮሞ ፌዴራሊስት ኮንግሬስ አመራር አባላት ብቻ እንዳልሆኑ የእነዚሁ እስረኞች ቤተሰብ አባላት ይናገራሉ። የረሃብ አድማውን ከመጀመሪያው ቀን አንስቶ በማድረግ ላይ የሚገኙትም የኮንግሬሱን አመራር አባላት አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ አቶ ብርሃኑ ተክለያሬድ፣ አቶ ዮናታን ተስፋዬ፣ አቶ ፍቅረ ማርያም አስማማው፣ አቶ ማስረሻ ሰጠኝና አቶ አበባው ርጌሳ እንደሆኑም ምንጮቹ ተናግረዋል። የአቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች ሙላቱ ሰሞኑን የነበረውን ሁኔታ ለቪኦኤ አስረድተዋል። ደጀኔ ያልወጣም፣ የወጣው አዲሱ ነው። አዲሱን ደግሞ ያናገረችው ሁቱናት። ዛሬ ዘጠነኛ ቀናቸው ነው። ሌሊት ደግሟቸው ነው ገብተው ግሉኮስ የሰጧቸው። ቀንተውን ስተው ገብተው ነው እዛው በተኙበት ቤት ግሉኮስ የሰጧቸው። ሲነቁ ግን ግሉኮስ እጃቸው ላይ እንዳለ ነው የተናገሩት። አዲሱ ደግሞ ያው ሰዎቹ ስለደከማቸው እሱ ግሉኮሱን ይዞ አንድ ሰው ይምጣ ሲባል እሱ ነው መጥቶ ግሉኮሱን በእጁ ላይ እንዳለ ነው መጥቶ ቤተሰቡን ያናገረው። ዘጠኝ ናቸው፣ ዘጠኙም እዛ አንድ ቤት ያሉ ዘጠኙም ናቸው። ግሉኮሱን እየወሰዱ ያሉት በአካላቸው ላይ የሚታይ ጉዳት እንዳለም ጠይቄያቸው የታዘቡት እንዲህ ሲሉ ገልጸዋል። በሰው እናታቸው ላይ ትናንትና መራመድም አይችልም ያው እኛ በግድ ምግብም ባይወስዱ እንዲ አይሁን ነው ያው፣ ምግስት ብወስደን ሂደን እንመልሳለን። ይህን ደግሞ መፍትሄ የሚሰጧቸው መሰለን ማረሚያ ቤቱ ቶሎ የሚጨርሱ መሰለን እንጂ እንዲ የራሳቸውን እስኪ ስጡ የሚጠብቁ አልመሰለንም። በጣም ተዳክመዋል ነው የሚልኛው። አዎ በጣም ተዳክመዋል። ትላንትና ራሱ ተመልሶ እስከሚሄድ ድረስ በጣም ብዙ ሰዓት ነው ቆሜ ያየሁት። በጣም እንትን ግድግዳዎቹን እንጨቶቹን እየያዘ ነው ሲሄድ የነበረ። እጁንም ራሱ መሸከም አልቻለም። መቶ ባናገር ነው ሰዓት በሌላ በኩል ደግሞ የኦሮሞ ፌዴራልስ ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹ በአሁኑ ወቅት በኦሮሚያ ክልል የተለያዩ ክፍሎች ያልተቋረጠ የህዝብ ጥያቄና ተቃውሞ እንዳለ ከአባሎቻችን እየተረዳን ነው ሲሉ ለቪኦኤ የገለጹ አቶ ሙላቱ እንዳስረዱት ከሆነ በኦሮሚያ የተለያዩ ማዕዘናት ከህዝብ ለሚቀርቡ ጥያቄዎች መንግስት ተገቢ መልስ እንዳልሰጠን ተናግረዋል። ህዝባዊ ተቃውሞ ተከስቶባቸዋል ያሏቸውን አካባቢዎችም እንደሚከተለው ዘርዝረዋል። አሁን በመንዲ አካባቢ፣ ምዕራብ ወለጋ፣ እዛ አካባቢ ችግር እንዳለ ተረድተናል። እንዲሁም በምዕራብ አርሲ እንደምታውቁት በአሳሳ በዶዶላ በአካባቢ ያሉት በሙሉ ችግር ላይ እንዳለ ነው አሁን የምንገነዘበው። እንደዚሁም በምዕራብና ምስራቅ ሐረርጌ በቦረና ዞን ምዕራብ ሸዋም እንደምታውቁት በከፍተኛ ደረጃ ተቃውሞዎች እየተካሄዱ ነው። እስኪ በመጀመሪያ መንገድ አካባቢ የተፈሰማሉ ወይም ተደርጓል የተባለውን ነገር ዝርዝር ካለዎት ሊነግሩ ይችላሉ? ኢንፎርሜሽኑን እንደተረዳን ህዝብ ሰላማዊ ሰልፍ ለማድረግ እንትና እያደረገ ነው። በሀይል እንግዲህ አንድ ለመቆጣጠር በየቦታው ኃይል እንደተሰማራ ነው። የኃይል እርምጃም እየተወሰደ ነው። በዚህ ጉዳቱ ምን ያህል እንደሆነ ለጊዜው በዝርዝር አልደረሰንም፣ እየተከታተልን ያለ ነው። ምክትል ሊቀመንበሩ እንዳሉት ከሆነ ፓርቲያቸውና የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ በሀገሪቱ ለሚነሱ ህዝባዊ የመብት ጥያቄዎች መንግስት ከኃይል ይልቅ በሰላማዊ መንገድ እንዲፈታቸው በተደጋጋሚ ጥሪ አቅርበዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ You. Yeah.